i <laughs> ያለፈውን የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ሂደት ለማዛባት ሩሲያ አድርገዋለች ከሚባለው ጣልቃ ገብነት ጋር ግንኙነት አላቸው ተብሎ መጠርጠሩ በእጅጉ እንዳሳሰባቸው የዩናይትድ ስቴትስ ጠቅላይ አቃቢ ሕግ ጄፍ ሴሽንስ ትላንት በሕግ መወሰኛ ምክር ቤት የመረጃና የስለላ ጉዳዮች ኮሚቴ ፊት ቀርበው ቃል በሰጡበት ወቅት ተናግረዋል። ፕሬዚዳንት ዶናልድ ትራምፕ የቀድሞውን የፌዴራል ምርመራ ቢሮ ዳይሬክተር ጄምስ ኮሚን ማባረራቸው ትክክል እንደነበር በመግለጽ ሚስተር ሴሽንስ ስለ ፕሬዚዳንቱ ተከራክረዋል። ከፕሬዚዳንቱ ጋር ስላደረጓቸው ውይይቶች ግን ለመናገር ፈቃደኛ ሳይሆኑ ቀርቷል። ማይክል ባውማን ያጠናቀረው ዘገባ አለ፣ ሰለሞን አባተ ያቀርበዋል። የአሜሪካ ህግ ማስከበር ሥራ ቁንጮ የሆኑት ባለሥልጣን በዶናልድ ትራምፕ የምረጡኝ ዘመቻ ወቅት ከትራምፕ ዋነኛ ደጋፊዎች እንዲሁም ከቡድናቸው የቅርብና ከፍተኛ አስተባባሪዎች አንዱ ነበሩ። ያኔ ታዲያ ዋሽንግተን ዲሲ ከሚገኙት የሩሲያ አምባሳደር ጋር የምስጢር ግንኙነቶችና ስብሰባዎችን አድርገዋል እየተባሉ ይታማሉ። ይሁን እንጂ ያኔ አንዳችም የጥቅም ግንኙነት ከሩሲያውያኑ ጋር አለማድረጋቸውን ወይም የምርጫውን ውጤት ለማጣመም አለመመሳጠራቸውን በመግለጽ ሴሽንስ ውንጀላውን በብርቱ አስተባብለዋል። ዩናይትድ ስቴትስ ውስጥ በተካሄዱ ማንኛውም ዐይነት ምርጫዎች ሆነ ከምርጫ ዘመቻዎች ጋር በተያያዘ ከተካሄደ ከምንም ዐይነት ጣልቃ ገብነት ጋር እኔ ጨርሶ አልተገናኘሁም። ከሩሲያንም ጋር ይሁን ከሌላ ማንም የውጭ ባለሥልጣን ጋር አልተነጋገርኩም ከሩሲያ ጋር በጥቅም ወይም ለጣልቃ ገብነት ጉዳይ ጨርሶ አለመመሳጠራቸውን የቀድሞው የሕግ መወሰኛ ምክር ቤት አባል የተናገሩት ደጋግመውና በተለያዩ አገላለጾች ነበር። ቀፋፊና እጅጅ የሚል ቅጥፈት ነው። ጠቅላይ አቃቤ ሕጉ ቀደም ሲልም ከዚህ ከሩሲያ ጋር የተያያዘ ምርመራ ራሳቸውን ማግለላቸው ከመመሪያዎች ጋር ለመጣበቅ በመፈለጋቸው እንጂ አንዳችም ነውር ተግባር ስለፈጸሙ አለመሆኑን ተናግረዋል። ፕሬዚደንት ትራምፕ ያባረሯቸው የፌዴራሉ ምርመራ ቢሮ ኤፍቢአይ ዳይሬክተር ጄምስ ኮሜ ባለፈው ሳምንት ውስጥ ለዚሁ የሕግ መወሰኛ ምክር ቤቱ ኮሚቴ ቃላቸውን በሰጡበት ወቅት የሚስተር ሴሽንስ በሩሲያ ጉዳይ ምርመራ ውስጥ መሳተፍ ችግር ሊኖረው እንደሚችል የሚጠቁም ደበስበስ ያለ ሐሳብ ፈንጥቀው ነበር። ሚስተር ሴሽንስ አድርገዋቸዋል ስለተባሉት ተባሉት ግንኙነቶች በተደጋጋሚ ተጠይቀዋል። ከጠያቂዎቹ ሴናተሮች የኦሬጋኑ ዴሞክራቲክ እንደራሴ ሮን ዋይደን አንዱ ነበሩ። ምንድን ናቸው? ሴሽንስ ሲመልሱ ጨርሶ አልነበሩም። ይህንን በፍጹም እርግጠኝነት ነግረውኛል። ኮሜን ከኤፍቢአይ ዳይሬክተርነት ለማባረር ፕሬዚደንቱ በደረሱበት ውሳኔ መስማማታቸውን የተናገሩት ሴሽንስ ቢሮው አዲስ ጅምር ያስፈልገው ነበር ብለዋል። ይሁን እንጂ ዳይሬክተሩ የተባረሩት ከሩሲያ ጣልቃ ገብነት ጉዳይ ምርመራ ጋር በተያያዘ ምክንያት እንደሆነ ተገፍተው ሲነገራቸው ፕሬዚደንቱ ስለ ራሳቸው ራሳቸው ይናገሩ ብለዋል። ከፕሬዚደንቱ ጋር ተነጋግረው እንደሆነ የካሊፎርኒያዋ ዴሞክራቲክ ሴናተር ዳያን ፋይንስታይን ጠይቀው ነበር። እናም ስለ ኮሜ መባረር ጉዳይ በቃል አልተነጋገራችሁም ማለት ነው? ሴሽንስ ሲመልሱ ከፕሬዚዳንቱ ጋር አድርጌ ሊሆን ስለሚችል የግል ንግግር ምንነት ማረጋገጫም ሆነ ማስተባበያ ልሰጥ አልችልም። ያኔ ዴሞክራቶቹ እንደ ራሴዎች ተቆጡ። የኒው ሃምፕሻየር እንደራሴ ማርቲን ሄንሪክ ይህን የምርመራ ሂደት እያስተጓገሉ ነዎት። ሴሽንስ ሲመልሱ ፕሬዚደንቱ ንግግሮቻቸውን በምስጢር የመያዝ መብት እንዳላቸው ተናግረው ይሁን እንጂ እስካሁን ያንን መብታቸውን ተግባራዊ አለማድረጋቸውን አመልክተዋል። ሴሽንስ ከሩሲያውያኑ ጋር አድርገዋል ተብለው የሚጠረጠሩባቸው የመመሳጠር ግንኙነቶች በሚወሩባቸው ጊዜ የዩናይትድ ስቴትስ የሕግ መወሰኛ ምክር ቤት አባል ነበሩ። እኒህን የቀድሞ ባልደረባቸውን የደገፉ አንዳንድ ሪፐብሊካን እንደራሴዎችም ነበሩ። የአሪዞናው ሪፐብሊካን ሴናተር ታም ካተን ሲናገሩ ከሩሲያ ጋር የጥቅም ዱለታ ተካሂዷል መባሉን አንዳች ዝባዝንኬ የሆነ የስለላ ድርሰት ዓይነት ነው ብለውታል። ለሴሽን ስለራሳቸውም ያንኑ በጥያቄ ዓይነት የቀረበ ሐሳብ ሰንዝረውላቸዋል። አንድ ስራ ላይ ያለ የዩናይትድ ስቴትስ ሴናተርና የሌላ መንግስት አምባሳደር ሌሎች መቶዎች የሚሆኑ ሰዎች ባሉበት ግልጽ ሁኔታ በስለላ ዓለም እንዲህ ታላቅ ለሆነ ጀብዱ ተመሳጥረዋል የሚባል በእንዲህ አይነት ያሸበረቁ አቀራረቦች የተጻፈ አስደማሚ ወይም አስቂኝ ሰበዝ ሰምተው ያውቃሉ? በዚህ አባባል ውስጥ ዴሞክራቶቹ ሴናተሮች የሚያስቅ አንዳች ነገር አላገኙም። የከኔክቲከት እንደራሴ ክሪስ መርፊ ዘመቻና በሩሲያ መንግስት መካከል መመሳጠር ይኑር አይኑር፣ ወይም የአላባማው ሴናተር ጄፍ ሴሽንስ እና የሩሲያው አምባሳደር መሪ ተዋንያን ስለመሆናቸው እርግጠኛ አይደለሁም። ነገር ግን ይህ የዛሬው የእማኝነት መስሚያ መድረክ ካስገኛቸው መልሶች ይልቅ ያስነሳቸው ጥያቄዎች ይበዛሉ። ሴሽንስ ራሳቸውን ከሩሲያው የምርመራ ሥራ በማግለላቸው ፕሬዚደንት ትራምፕ እጅግ ተናደዋል እየተባለ በተለያዩ መገናኛ ብዙሐን ተዘግቧል። ስለዚህ ጉዳይ ግን ትናንት በሴኔቱ የመረጃና የስለላ ጉዳዮች ኮሚቴ መጥበሻ ላይ ተጥለው የነበሩት ጠቅላይ አቃቤ ሕግ ጄፍ ሴሽንስ መናገር አልፈለጉም።